ፓኪስታን ድንበር አቅራቢያ የሚገኘውን የህንድ አየር ክልል ለመቆጣጠር የተጀመረው ጦርነት ዛሬ ሰኞ ሦስተኛ ቀኑን ይዟል። ወታደራዊ ባለሥልጣናት በሰጡት ቃል ቢያንስ ሁለት ታጣቂዎች በአንድ ህንፃ ውስጥ ተጣብቀውና መውጫ አጥተው እንደሚገኙ ገና ይናገራሉ። ሌሎች ባለሥልጣናት በበኩላቸው ወደ ሰባት የሚሆኑ ወታደሮች፣ አራት ታጣቂዎች ፓትናክ አየር ክልል ውስጥ ባለፈው ቅዳሜ ማለዳ ላይ በተካሄደ ጥቃት መገደላቸውን አመልክተዋል። አንድ ወታደራዊ መኮንን በሰጠው ቃል እንደገለጠው አጥቂዎቹ ከባድ ጦር መሳሪያ በመያዝ በቂ ዝግጅት ያደረጉ ነበሩ።